ኬንያ ዋና ከተማ ናይሮቢ ውስጥ በሚገኝ ሆቴል ላይ ሰሞኑን አልሸባብ ያደረሰውን ጥቃት የተቃወሙ ሶማሊያውያን ዛሬ ስትሌ ቀበሌ ውስጥ ሰልፍ ወጥተዋል። ለኬንያ ሕዝብና መንግስት ያላቸውን ድጋፍ ከገለጡት የስትሌ ሶማሊያውያን የበዙት እዚያ የሚኖሩት በስደት ነው። በማክሰኞው ጥቃት 21 ሰው መገደሉ ተዘግቧል። የሶማልኛ ዝግጅት ክፍል ያጠናቀረውን አጭር ዘገባ ሰሎሞን አባቴ ያቀርበልናል። ከዛሬው የኢስትሌ ሰልፍ አስተባባሪዎች አንዱ የሆኑት የቀበሌቱ የነጋዴዎች ማኅበር ጸሐፊ ኦማር አህመድ አደባባይ ወጥተው የቆሙት በከትናንት በስቲያ ማክሰኞ ጥቃት ለተነጠቁ ሕይወቶች ክብራችንን ለመግለጽ ነው ብለዋል። ስለ ደረሰው ጉዳት ከኬንያውያን ወገኖቻችን ጎን መቆማችንን ለማሳወቅ የንግድ ተቋሞቻችንን ሁሉ ዘግተን ውለናል ብለዋል። ኦማር እንዲህ አይነቱን አረመኔያዊ ጥቃት የፈጸመውን ያሉትን አልሸባብን የመሳሰሉ የሽብር ቡድኖችን እንደሚያወግዙም አስታውቀዋል የንግዱ ማኅበር ጸሐፊ አልሻባብ አንድ አሜሪካዊን ጨምሮ 21 ሰው ለተገደለበት ደስዲቱ ሆቴል ላይ ለተጣለው አደጋ ኃላፊነት እንደሚወስድ ባሳወቀበት መግለጫው ላይ ጥቃቱን የፈጸመው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ ናት ብለው ዕውቅና መስጠታቸውን ለመበቀል እንደሆነ ጠቁመዋል። የተጨናነቀውና በአመዛኙ ዝቅተኛ ገቢ ያላቸው ኬንያውያንና ስደተኞች የሚኖሩበት ኢስሊ ቀበሌ የሚገኝበት የካሙኩንጂ አውራጃ የሕዝብ እንደራሴ ዩሱፍ ሐሰን በዛሬው ሰልፍ ላይ ሲናገሩ እንዲሁም በታጣቂዎቹ ጉዳት እየደረሰበት ያለው የአካባቢው ማኅበረሰብ በምንም ሁኔታ ከአልሻባብ ጋር ግንኙነት ያለው መስሎ እንዳይገመት አሳስበዋል። እኛ አልሻባብ አይደለንም። አልሻባብ አይወክለንም። ስለ እኛ ሊናገርም ስለ እኛ ሊንቀሳቀስም አይችልም። እኛ ራሳችን እንዲሁም የአልሻባብ የሽብር ጥቃቶች ሰለባዎችንን ብለዋል። እንደራሴው በማክሰኞው ጥቃት ምክንያት አንዳች መከራ ይመጣብናል የሚል የበረታ ስጋት አብዛኛው ሶማሌ በሆነው የአካባቢው ማኅበረሰብ ላይ ማየሉ እየተሰማ ነው። እንዲህ አይነት ጥቃቶች በተሰነዘሩ ቁጥር የሚከተለው ቁጣ ተሸካሚ የሚሆነው የዚህቹ ኢስሊ ማኅበረሰብ እንደሆነ ቀበሌቱ ውስጥ የዛሬውን ጁምዓ ሶላት ስርዓት እየመሩ የነበሩት ሸህ አብዱልቃዲር ሐሺ አሊ ተናግረዋል። እንዲህ አይነት ክፉ አድራጎትና ጥቃቶች ሙስሊም ነኝ በሚል ቡድን መፈጸማቸው አስደ ደንጋጭ እንደሚሆንባቸው ተናግረዋል። ሼክ አብዱልቃዲር የማክሰኞው አደጋ የተጣለው የዛሬ ስድስት ዓመት አካባቢ ናይሮቢ ውስጥ ስድሳ ሰባት ሰው በተገደለበትና ከአንድ መቶ ሀምሳ በላይ ቁጥር ያለው ሰው በቆሰለበት የዌስት ጌትስ የገበያ ማዕከል የአልሻባብ የሽብር ጥቃት ውስጥ ተሳትፈዋል የተባሉ ሦስት ሰዎች ለፍርድ እንዲቀርቡ አንድ የኬንያ ፍርድ ቤት በወሰነ ማግስት ነው።